ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ። የምሽቱ የጋቢና ጉዞ በውይይት ታክሲ ይሆናል። የኢትዮጵያ መንግሥትና ተቃዋሚዎች የያዙትን ውይይት የተመለከተ ዘገባ ቆየት ብለን እናቀርባለን። ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው። እና ኢህአዴግ እነዛን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዲሞክራሲ ፋይዳ ሳይኖራቸው ነው የተቋጨው። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው። በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው፣ ይህን ችግር በሰላም ለመፍታት በድርድር ለመፍጣት የሚል እምነት የለም። የኢዴፓው አቶ ልደቱ አያሌው ናቸው። ከኢህአዴግ ጋር ድርድር በማድረግ ላይ ያሉት ፓርቲዎች በዛሬ ዕለት በጋራ ባወጡት መግለጫ ለሕዝብ ግንኙነት ፍጆታ ከሚውል ባለፈ ትርጉም ያለው ውይይት እንዲኖር አሳስበዋል። ተጨማሪ ዘገባ ይኖረናል። በትግራይ ክልል የሚንቀሳቀሰውና የመድረክ አካል የሆነው አረና ትግራይ ፓርቲ አዲስ መሪ መርጧል። ወጣቱ አብረሃ ደስታ ከሁለት ዓመታት እስራት በኋላ ሲፈታ ከባድ ኃላፊነት ተጥሎበታል። የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ኃላፊነት ከተሰጠው መቀበል ነው ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው እስከመረጠኝ ተቀብያለሁ። ስለመረጠኝም ደስተኛ ነኝ። ለእድሜውና ለቅርበቱ አንተ፣ ለስራውና ለኃላፊነቱ አንቱ ብለን ዛሬ በጋቢና እናሳፍረዋለን። ከ13 ቀናት በፊት በአዲግራት ዩኒቨርሲቲ አንድ ተማሪ መሞቱን ተከትሎ ተማሪዎች ተቃውሞ ማሰማታቸውን ዘግበን ነበር። ዛሬ የሟች ተማሪን አባትና ጓደኞች አግኝተናል። ተማሪው አስቀድሞ ሕመም የለበትም በማለት አስቀድሞ በተማሪዎች ሕብረት መሪዎች የተሰጠውን መግለጫ አስተባብለዋል። ለዝርዝሩ እንግዲህ አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዛሬው የዜና ዘገባችን በዩናይትድ ስቴትስ ውስጥ ያቆየናል። አንድ ነገር ቢፈጠር ሙስሊሞች በሚበዙባቸው ሀገሮች ላይ የደነገጉትን ማገጃ ያቆሙት ዳኛ ተጠያቂ ሆናሉ ሲሉ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ሕዝብ አሳስበዋል። አንድ ዳኛ ሀገራችንን እንዲህ አይነት አደጋ ላይ የጥላሉ ብዬ ማመን ያቅተኛል ሲሉ ትላንት በትዊተር ገጻቸው ላይ ገልጸዋል። በዋሽንግተን ክፍለ ግዛት ያሉ ጄምስ ሮበርት የተባሉት የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ የፕሬዚዳንት ዶናልድ ትራምፕን የኢሚግሬሽን እግዳ ትእዛዝ በጊዜያዊ መልክ የሚያግድ ብይን ባለፈው ሳምንት ሰጥተዋል። ከኢራን፣ ከኢራቅ፣ ከሊቢያ፣ ከሱዳን፣ ከሶሪያና ከየመን የሚጓዙ ስደተኞችን፣ ሌሎች ወደ ዩናይትድ ስቴትስ እንዳይገቡ ዶናልድ ትራምፕ ማስተላለፋቸው የሚታወቅ ነው። የትራምፕ አስተዳደር ዳኛ ያገዱት የትራምፕ ትዕዛዝ ተመልሶ እንዲከበር ሳን ፍራንሲስኮ ከተማ የሚገኘውን የዩናይትድ ስቴትስ የይግባኝ ተመልካቾች ፍርድ ቤትን ቢጠይቅም ይግባኙ ፍርድ ቤትም አይሆንም ብሏል። ቢል ኦራይሊ የተባለው የፎክስ ኒውስ ጋዜጠኛ ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን የተናገረውን በሚመለከት ፎክስ ኒውስ የተባለው የቴሌቪዥን ጣቢያ ይቅርታ እንዲጠይቅ የሩሲያ መንግስት ጠይቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከጋዜጠኛ ቢል ኦራይሊ ጋር ባደረጉት ቃለ ምልልስ የሩሲያውን ፕሬዚዳንት አከብራለሁ በማለታቸው ጋዜጠኛው ፑቲንን ጥቅስ ገዳይ ብሏቸዋል። የፎክስ ኒውስ ጋዜጠኛ እንደዚህ አይነት ቃል መጠቀሙ ተቀባይነት የለውም፣ ስድብ ነውና እውነቱን ለመናገር እንደዚህ አይነቱ የተከበረ የቴሌቪዥን ኩባንያ ይቅርታ እንዲጠይቅ እንፈልጋለን ሲሉ የፕሬዚዳንት ፑቲን ቃል አቀባይ ዲሜትሪ ፔስኮቭ በጋዜጣዊ ጉባኤ ተናግረዋል። ጋዜጠኛው ፑቲን ፈጸሙ ስላለው የጭካኔ ተግባር ጠቅሶ እንዴት ሊያከብሯቸው ይችላሉ ብሎ ፕሬዚደንት ትራምፕን ሲጠይቃቸው ብዙ ገዳዮች አሉ፣ ብዙ ገዳዮች አሉን፣ አገራችን እስከዚህ ንጹሕ ናት ብለህ ታስባለህ? በሚል ጥያቄው መልሰዋል። ወደ አንድ መቶ የሚጠጉ ኩባንያዎች፣ ሁለት የሀገሪቱ ክፍለ ግዛት፣ ሁለት የቀድሞ የውጭ ጉዳይ ሚኒስተሮች በፕሬዚዳንት ዶናልድ ትራምፕ ጊዜያዊ የኢሚግሬሽን እገዳን በመቃወም ሳን ፍራንሲስኮ በሚገኘው የይግባኝ ፍርድ ቤት የክርክር ክስ አቅርበዋል። የቀድሞ የውጭ ጉዳይ ሚኒስተሮች ጆን ኬሪና ማደሊን ኦልብራይት የሚገኙባቸው ታዋቂ ዲሞክራቶችን ያቀፈው ቡድን የትራምፕ እገዳ በሚገባ ያልታሰበበት ያልተጠናና ደካማ አተገባበር ያለው ነው በማለት ፍርድ ቤት ቤቱ የእገዳ ትዕዛዙን ማቆም እንዲቀጥል ጥሪ አቅርበዋል። አድማጮች ለሰዓቱ ያስከናቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና ጽዮን ግርማ አብረን ካድማስ እንሻገር። ቀዳሚው ዘገባችን ወደ ትግራይ ክልል ይወስደናል። በኢትዮጵያ ፖለቲካ ወጣቶች በድጋፍ ሰጭነትና የፖለቲካ እንቅስቃሴዎችን ክንፍ ተደርገው ሲሰሩ ቆይተዋል። መሪነትን ሲረከቡ በስፋት አይታዩም ነበር። የመድረክ አካል የሆነውን አረና ትግራይ ይህንን ሁኔታ ከቀየሩ ጥቂት ምሳሌዎች አንዱ ሆኗል። በጥር 27ና 28 አራተኛ መደበኛ ጠቅላላ ጉባኤውን በመቀሌ ከተማ ውስጥ ያካሄደው አረና ትግራይ አብርሃ ደስታን በሊቀመንበርነት መርጧል። በተጨማሪም 25 የማዕከላዊ ኮሚቴና 11 የሥራ አስፈጻሚ አባላት መርጧል። ግርማይ ገብሩ ዝርዝሩን ከመቀለ ይልኳል። አረና ትግራይ ለሉዓላዊነትና ለዴሞክራሲ አራተኛ መደበኛ ጠቅላላ ጉባኤውን ባካሄደው የሁለት ቀናት ስብሰባ ለቀጣይ ሶስት ዓመታት ድርጅቱን እንዲመሩ የፖለቲካ ሳይንስ ምሁርና የመቀለ ዩኒቨርሲቲ መምህር አቶ አብርሃ ደስታን መርጧል። አቶ አብርሃ ደስታም ድርጅቱ በጉባኤው ወቅት የተወያየበት ዋነኛ አጀንዳን አስመልክተው ለአሜሪካ ድምፅ ይናገራሉ። ዋናው የተወያየንበት ጉዳይ የሀገራችን ወቅታዊ የፖለቲካ ሁኔታ ነው። አሁን ያጋጠመ የፖለቲካ አለመረጋጋት መንስኤ ምንድን ነው? መፍትሔውስ ምን መሆን አለበት? በሚለው ላይ ተወያይተናል። የተወሰኑ ዝርዝር ጉዳዮች ላይም ተወያይተን ውሳኔ ያሳልፈናል። ስለ ኢትዮጵያ አንድነት ለሀገራዊ ፓርቲ ምስረታም ተወያይተናል። አቶ አብርሃ ደስታ አረና ትግራይን በሊቀመንበርነት ለመምራት ድርጅቱ የሰጣቸውን ኃላፊነት በደስታ መቀበላቸውንም ገልጿል። የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ኃላፊነት ከተሰጠው መቀበል ነው፣ ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው ከመረጠኝ ተቀብያለሁ። ስለመረጠኝም ደስተኛ ነኝ። አረና ትግራይ ከመረጣቸው አስራ አንድ የድርጅቱ የስራ አስፈጻሚ አባላት በመቐለ የማርቆስ ሆስፒታል ባለቤት ዶክተር ማርቆስ ገሰሰ ይገኙባቸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። ተከታዩ ዘገባችንም እዚያው ትግራይ ክልል የሚያቆየን ይሆናል። አሁን በአዲግራት ዩኒቨርሲቲ ጥር 18 ቀን 2009 ህይወቱ ያለፈው የአንደኛ ዓመት ተማሪ ሹሜ አስክሬን ለቤተሰቦቹ ሲሰጥ ታማሚ እንደነበር እንደተነገራቸው ወላጅ አባቱ ገልጸው፣ ልጄ ከሶስት ወር በፊት ከኔ ጋር ሲሄድ ጤነኛ ነበር ብለዋል። እንግዲህ ባለፈው ሳምንት እንደዘገብ ነው እናንተም እንደሰማችሁት በዩኒቨርሲቲው የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ ማካሄዳቸውን በዚህም ምንም የታሰረ ተማሪ እንደሌለ የሞተው ተማሪም ከዚህ ተቃውሞ ጋር ምንም ግንኙነት እንደሌለውና በህመም መሞቱን የዩኒቨርሲቲው የተማሪዎች ሕብረት ፕሬዚዳንት ለአሜሪካ ድምጽ ሬዲዮ በወቅቱ ተናግራለች። የዝግጅት ክፍላችን የሟችን አባት አፈላልጎ አግኝቷል። አባት ልጃቸው ታሞ እንደማያውቅ ሲናገሩ፣ ሟችን በቅርበት የሚያውቅ ተማሪ ደግሞ ሕመም እንዳልነበረበት ተናግሯል። ጃለን የገመዳ ከዋሽንግተን ዲሲ፣ ግርማ የገብሩ ደግሞ ከመቀሌ የሰበሰቡትን መረጃ ጽዮን ግርማ አጠናቅራ በተከታዩ ዘገባ ትዳስሳለች። ሹሚ ለማ በቀለ በአዲግራት ዩኒቨርሲቲ የባዮቴክኖሎጂ የአንደኛ ዓመት ተማሪ ነበር። ስሙንና ማንነቱ እንዲገለጽ ያልፈለገ በዚህ ዩኒቨርሲቲ ተማሪ ሆነና ለሟች ቅርበት እንዳለው የሚናገረው ሌላ ተማሪ ተማሪ ሹሚ ጥር 17 2009 ዓ ም እስከ እኩለ ሌሊት ድረስ ቤተ መጻሕፍት ውስጥ ሲያጠና ቆይቶ ወደ መኝታ ክፍሉ እንደገባ ይናገራል። አስከሬኑ ጠዋት ተገኘ አሉ ነገር ግን ሌሊት ሰባት ሰዓት ላይ መሞቱን ዶርሞ ውስጥ ማለት የተማሪዎች መኝታ ክፍል ውስጥ የነበሩ ሲናገሩ ነበር። የሞተበትን ምክንያት ለእናንተው ለአሜሪካ ድምፅ ሲናገሩ ሲታመም እንደነበር ገልጠዋል። እንደዚህ በአንዴ የሚገድል በሽታ እንዳለው መረጃ የለኝም። እርሱ ላይ የማይቸበት አላውቅም። በዩኒቨርሲቲው የተነሳውን ተቃውሞና የተፈጠረውን ችግር አስመልክቶ ዘጋቢያችን ግርማይ ገብሩ የዩኒቨርሲቲውን አመራር አካላት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ ተማሪ ፈሪያት መርሳ የተባለች የተማሪዎች ህብረት ፕሬዚዳንትን አነጋግሮ ነበር። ተማሪ ፈሪያት በወቅቱ ስሙ ስላልተጠቀሰው ተማሪ ሹሚ ለማ በቀለ አሟሟት ይህን ብላ ነበር። በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም ተማሪው እንደ ታመመ ተደውሎልን ወደ ዶርም ሄደን በአምቡላንስ ነው ወደ ሆስፒታል የወሰድ ነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት፣ ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። ባስቸኳይ ወደ ሐኪም ቤት ይዘነው ይሄደናል። ሆኖም ግን ብዙ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንዳጋጣሚው ነው። ፈተና የሌለው ተማሪ የህብረቱ አባል ነበረን። ከሱ ጋር እያይዘን ወደ አገር ሸኝተናል። ስሙና ማንነቱ እንዲገለጽ ያልፈለገው በዚህ ዩኒቨርሲቲ ተማሪ ሆነውና ለሟች ቅርበት እንዳለው የሚናገረው ተማሪ በበኩሉ የተማሪዎች ህብረት ፕሬዚዳንት ተማሪ ፈሪያት መርሳ ስለ ተማሪው አሟሟት የሰጠችው መረጃ ትክክል አይደለም ይላል። ከትምህርት ክፍል አንድም ቀን ቀርቶ አያውቅም እዚህ መጥቶ ትምህርት ከጀመረ ወዲህ አንድም ቀን ታሞ ቀርቶ አቅም አንድም ቀሬ የለበትም። በትምህርቱ የላቀ ፈጣን ተማሪ ነበር። በክፍል ውስጥም የተማሪዎች ተወካይ ነበር። አስከሬኑን ለመሸኘት ዕድል አላገኘንም። እኛም ፈራን፣ እንዲሁ አንጀታችን ተቃጥሎ ነበር። እነርሱም ደብቀውን አውጥተው ወደ መቀሌ ሆስፒታል ወሰዱት። ከዚያ አስከሬኑ ለቤተሰቦቹ ተልኳል አሉን። የሟቹን ተማሪ ሹሚ ለማን ወላጅ አባት አነጋግረናቸው ነበር። አቶ ለማ በቀለ ሰንዳፋ አካባቢ ነዋሪ ናቸው። ተደውሎ የልጃቸው አስክሬን ወደ እርሳቸው እየመጣ እንደሆነ እስኪነገራቸው ድረስ ልጃቸው ስለመሞቱም ስለመታመሙም የሚያውቁት ነገር እንደሌለ ተናግረዋል። ያው ታሞ ሞታ አሉኝ። ልጄ ከእኛ ዘንድ እስከሄደ ድረስ ጤነኛ ነበር። ወደ ዩኒቨርሲቲው ከሄደ ገና ሶስት ወሩ ነው። የአንደኛ ዓመት ተማሪ ነው። ከሄደም በኋላ ስለመታመሙ አልተነገረኝም። አቶ ለማ የልጃቸውን አስክሬን ማየት እንደሚፈልጉ ጠይቀው ልጃቸው ታመሙ ሞቱን ሆስፒታል ተወስዶ መመርመሩ ተገልጾ እንደተነገራቸው ይናገራሉ። ሁሉንም አድርገናል። ሳጥኑን የምትከፍቱበት ምክንያት የለም። ሳጥኑን ሳትከፍቱ ቅበሩ አሉን። ቀበርን። አስከሬኑን ያመጡትን ሰዎች ማንነታቸውን አላወቅኩም፣ አልነገሩኝም። ነገር ግን የስልክ ቁጥር ሰጡንና ደውላችሁ ጠይቁ፣ ራጁን ከሆስፒታል አመጣላችኋለሁ አሉን። ከዚያ ወዲህ አልደወሉልንም፣ ስንደውልም ስልኩን አያነሱም። ስለዚህ ዝም ብለናለን። የምናውቀው ነገር የለም። አቶ ለማ ያይዘው አስክሬኑን ያመጡት ሰዎች ልጃቸው ጤነኛ እንደነበር ከአንድ ሳምንት በፊት ግን ታሞ ጸበል እንደወሰዱትና ካልጋ ላይ እንደወደቀ የአእምሮ ሕመም እንደነበረው እንደገለጹላቸው ተናግረው እኛ ጋር በነበረበት ጊዜ የአእምሮ ሕመም የለበትም፣ ከተወለደ ጊዜ ጀምሮ ታሞ አያውቅም ኛ ነበር ብለዋል። የልጃቸውን አስክሬን ድሬ ሶኮሩ በተባለ ቤተ ክርስቲያን መቅበራቸውንም ገልጸዋል። የተማሪዎች ማህበር ፕሬዝዳንት የሆነችው ተማሪ ፈሪያት መረሳ ቀደም ሲል የሰጠችው መግለጫና የሟቹ ተማሪ ሹም ጓደኛና ቤተሰብ የሚናገሩት ስለሚቃረን ለበለጠ መረጃ ወደ ተማሪ ፍሬያት ደጋግመን የደወልን ቢሆንም የእጅ ስልኳ አይነሳም። በመጨረሻም ቤተ መጽሐፍት ውስጥ እንዳለች ከደቂቃ በኋላ እንድደውል ተነግሮን መልሰን ብንደውልም ስልኳ አይነሳም። በአዲግራት ዩኒቨርሲቲ የህዝብ ግንኙነት ኃላፊ የሆኑት አቶ አብርሃም ስልካቸውን አንስተው ስለ ጉዳዩ ከነገር ናቸው በኋላ አሁን ለስብሰባ ደስ ያለሁት መልሳችሁ ደውሉልን አሉን። ስንደውል ግን ስልካቸው አይነሳም። ዘጋቢያችን ግርማ የገብሩም ለአቶ ዮሐንስ እንደዚሁ ደውሎላቸው ተመሳሳይ ሁኔታ እንደገጠመው መዘገቡ ይታወሳል። በመጨረሻም የዩኒቨርሲቲውን ፕሬዝዳንት ዶክተር ዚያድ ነጋሽን አግኝተን ስለ ተማሪው ሞት ማብራሪያ ጠይቀናቸው ነበር። እርሳቸውም የተማሪዎች ሕብረት ፕሬዝዳንት ከሰጠችው መልስ ውጪ አዲስ ነገር የለንም አሉን። ነገር ግን ፕሬዝዳንቷና የወጣቱ ተማሪ ጓደኛ እንዲሁም ወላጅ አባቱ የሚሉት የሚቃረን ነገር እንዳለው ስንነግራቸው ከሟቹ ተማሪ ጋር መኝታ ክፍል ውስጥ አብረው የሚኖሩትን መጠየቅ እንደሚሻል ጠቆሙን። እነርሱ ትክክለኛውን ነገር ያውቃሉም አሉን። ሆስፒታል ሄዶ ምርመራ ተደርጎለታል። ለቤተሰቡም አድርሰናል። ቤተሰቡም ምስጋና አቅርቧል። ትክክለኛው መረጃ እርሱ ነው፣ ሌላ አዲስ ነገር የለም አሉ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጋቢና ጉዞ ሲቀጥል፣ የኢትዮጵያ መንግስት እና የተቃዋሚ ፓርቲዎች የጀመሩትን ውይይት ወይም ድርድር በተመለከተ ተቃዋሚዎች ምን ይጠብቃሉ? ይሄንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን፣ የአባሎቻቸውን መሰብሰብ፣ ከህዝብ ጋር መወያየት የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በህገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ጽህፈት ቤቶች በየቦታው በተዘጋበት ሁኔታ እና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታው ያሉ የተቃዋሚ የፓርቲ ጽህፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተልም ሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅነው። የመድረክ አባል ና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ስለ ድርድሩ የተናገሩት ነው። በነገራችን ላይ በዛሬ ዕለት ገዢ ፓርቲ ኢህአዲግ ድርድሩን ለይስሙላ ና ለህዝብ ግንኙነት አገልግሎት ከመጠቀም ባለፈ ትርጉም ያለው እንዲሆን ጠይቋል። ከሙዚቃ እረፍት በኋላ የምናቀርበው ይሆናል። I I ሽ ካባ ላይ ቁጭ ብለው እናትና አባትሽ እልፍኙም ተሞላ አንቺም ደስ ይበልሽ። ሎሌለ ባላባት ሁሉም ተጠራልሽ ጉሻና ምርቃት ቢወርድን በላይሽ ቢያንስ ነው እንጂ መቼም አይበዛብሽ። ቢረጠብ ቢደላው ድርጋሎ መሬት ሽርበይ በሞቴ ተመላለሽበት እንደ ልልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ሚነጠፈው መሬት እንደ ማሩ ሰፈፍ እንደ ወርቁ ዱካ ሀገሬ በሙሉ ይወድሻለካ። Yeah. कॉन्ंड ተስፋ እናደርጋለን አስቀድመን ይዘነው ወደ ነበረው ሪፖርት ስንመለስ አስቀድመን ያሰማናችሁ የኢትዮጵያ ገዢ ፓርቲ ኢህአዴግና የአቋቋመው መንግስት በሀገሪቱ ተቀስቅሰው የነበሩ ህዝባዊ ተቃውሞዎችን ተከትሎ ከፖለቲካ ተቀናቃኞች ጋር ውይይት በሚደረግበት መድረክ ከፍቷል ይሄ መድረክ በኢትዮጵያ የፖለቲካ ትርጉም ያለው ለውጥ የሚያመጡ ተቋማዊና አስተዳደራዊ ለውጦች ሊካሄዱበት እንደሚገባ ተቃዋሚዎች በማሳሰብ ላይ ናቸው ተቃዋሚዎች በዛሬ ዕለት ባስተላለፉት መልእክት ከህዝብ ግንኙነትና ፕሮፓጋንዳ ጥቅም ያለፈ ሀገራዊ መግባባት ለመፍጠር የሚያስችሉ ውይይቶች እንዲደረጉ ነው ጥሪ ያቀረቡት። የዝግጅት ክፍላችን የኢዴፓውን አቶ ልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግረስና የመድረኩን አቶ ሙላቱ ገመቹን አነጋግሯል። ለመሆኑ የውይይቱ አትኩሮት ምንድን ነው? አቶ ልደቱ ይመልሳሉ። አራት ጉዳዮች ናቸው ለጊዜው የተነሱት አሁን በፍሬ ጉዳይ ላይ ውይይት አልተጀመረም። አሁን ምንድን ነው ኢህአዴግ እንደ ድርጅት ተነሳሽነቱን ወስጄ ጋብዣችኋለሁ አለ። አሁን ወንድሜ እንዳሉት በጊቶም ቢሆን ወደዚህ አይነቱ ሁኔታ መምጣቱ በበጎም ይታይ ነው፣ እኛም ስንጠይቀው የነበረ ጉዳይ ስለሆነ ማለት ነው። ስለዚህ ምንድን ነው የተደረገው፣ አንደኛ የድርድሩ አጀንዳዎች ምን መሆን አለባቸው የሚለው አንዱ ነጥብ ነው። በአራት ነጥቦች ላይ ፓርቲዎቹ የየራሳቸውን መነሻ ሀሳብ ይዘው እንዲቀርቡ ነው በጽሁፍ ስምምነት የተደረገው። አንደኛው አሁን እንዳልኩት የድርድሩ አጀንዳዎች ምን መሆን አለባቸው የሚል ነው። እንግዲህ ያኔ ነው ፍሬ ሀሳቦቹ የሚቀርቡት ማለት ነው። አንደኛው እሱ ነው። ሁለተኛው ማን ነው አወያይ መሆን ያለበት የሚለው ነው። ሶስተኛው ውይይቱን መታዘብ ያለበት አካል ማን ነው የሚል ነው። አራተኛ በውይይቱ በየጊዜው በየደረጃው የሚደረስባቸው ስምምነቶች እንዴት ተደርገው ነው በመገናኛ ብዙኃን በምን መልክ ነው መገለጽ ያለባቸው የሚል ሀሳብ ተነስቶ፣ በእነዚህ አራት ነጥቦች እያንዳንዱ ፓርቲ መነሻ ሀሳብ በጽሁፍ ከአስራ አምስት ቀን በኋላ ይዞ እንዲቀርብ ነው ቀጠሮ የተያያዘው። በነገራችን ላይ እኔ በአካል አልተገኘሁም ውይይቱ ላይ ግን የፓርቲያችን ሰዎች ተገኝተው የሰጡኝን ማብራሪያ ይዤ ነው አሁን እየተናገርኩ ያለሁት እንጂ በአካል አልነበርኩም። በእነዚህ አራት ነጥቦች ላይ ፓርቲዎቹ ሀሳብ ይዘው እንዲቀርቡ ነው ዞሮ ዞሮ ስምምነት ላይ የተደረሰው። ስለዚህ መሰረታዊ የሆነ አጀንዳ ላይ ውይይት ገና አልተጀመረም። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ፓርቲያቸውና ጥምረታቸው መድረክ ከዚህ ውይይት ድርድር ምን የሚጠብቀው ነገር እንዳለ ተጠይቀው እንዲያስረዳሉ ውይይት ተደርጓል። ይሄ ስምምነት ማምጣትና ለሀገሪቷ ሰላም ለመፍጠር የተቃዋሚ ቡድኖች አንድ ላይ ተገናኝቶ ተወያይቶ ሰላም እንዲፈጥሩ የእኛ ፓርቲያችን እና መድረክም ጭምር ከአሁን በፊት ብዙ ውቶታ አድርገናል፣ ብዙ ጥረት አድርገናል። በበኩላችን አሁንም መንግስት እንግዲህ ጥልቅ ተሃድሶ አካሂጄ ከተቃዋሚ አካላት ጋር ለመደራደር ዝግጁ ነኝ ብሏል። ይሄ አዎንታውን በበጎ ጎን ነው የምንቀበለው። ይሁን እንጂ በውይይቱ ውስጥ የተነሱት የታሰሩ የፖለቲካ ፓርቲ አባላት እና መሪዎችም ጭምር፣ እንዲሁም አሁን ያለው የአስቸኳይ ጊዜ አዋጅ ይሄንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን፣ የአባሎቻቸውን መሰብሰብ፣ ከህዝብ ጋር መወያየት የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በሕገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ጽፈት ቤቶች በየቦታው በተዘጋበት ሁኔታና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታው ያሉ የተቃዋሚ የፓርቲ ጽፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተል የሚሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅ ነው። የዛን ጊዜ አባላትም የተወያየበት። ሌላው ለሀገራችን ዘለቄታዊ የሆነ ሰላም ለማምጣት በሀገራችን ጉዳይ ያገባናል ለሚሉ ሁሉ በሀገር ውስጥም ሆነ ከሀገር ውጭም ላሉትም የፖለቲካ ድርጅቶች ድርድሩ የድርድሩ አካል እንዲሆኑ መንግስት ይፋ ትሪ እንዲያደርግላቸው ይሄ ሀሳብ ተነስተዋል። ተቃዋሚዎች ከዚህ ቀደም ከገዢው ፓርቲ ጋር ያደረጓቸው ድርድሮች ፍሬ ያለው ለውጥ እንዳላመጡ ይናገራሉ። ይህን አስመልክቶስ ምን ይጠብቃሉ? የኢዴፓው አቶ ልደቱ አያለው የበኩላቸውን። የኢትዮጵያ የፖለቲካ ችግር መፈታት ያለበት በውይይት ነው በድርድር ነው ብለን ከማመን ነው፣ ሌላ አማራጭ የለውም። ስለዚህ በሩ መዘጋት የለበትም። ግን እስካሁን ድረስ እንቅፋት ሆኖ የቆየው ኢህአዴግ የተጣላ የለም ከተቃዋሚ ፓርቲዎች ጋር መደራደር አያስፈልገኝም እያለ ለረጅም ጊዜ ተቃዋሚ ፓርቲዎችን ሲገፋ ነው የቆየው በአንድ በኩል። ስለዚህ አሁን ከሰማይ በታች ባለው ጉዳይ ሁሉ ለመነጋገር ዝግጁ ነኝ ነው ያለው። ስለዚህ እንደዚህ ያለው ተነሳሽነት መኖሩ ጥሩ ነው። ነገር ግን ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው እና ኢህአዴግ እነዛን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዴሞክራሲ ፋይዳ ሳይኖራቸው ነው የተቋጩት። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው። በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው፣ ይህን ችግር በሰላም ለመፍታት በድርድር ለመፍታት የሚል እምነት የለም። ምክንያቱም ባለፉት ዓመታት ከኢህአዴግ አኳያ ያየናቸው ልምዶች እንደዛ አድርገን በአንድ ጊዜ እንድናምን የሚያደርጉን አይደሉም። እና አሁንም ኢህአዴግ ምን ያህል በዚህ ርቀት ይሄዳል ምን ያህል ከልብ ይደራደራል፣ ምን ያህል ችግሩን በድርድር ለመፍታት ወስኗል፣ የሚለውን በተግባር ስናይ ነው ልናረጋግጥ የምንችለው እንጂ እስካሁን በነበረን መረጃ እና ተመክሮ ኢህአዴግ ለዛ አይነት ነገር ዝግጁ እንዳልሆነ ነው የምናውቀው። አንዳንድ ምልክቶችም በትጥቅ ትግል የሚያምኑስ አሁን ስላለው የኢትዮጵያ የፖለቲካ ሁኔታ ምን ይላሉ? ሄኖክ ሰማእግዜር እንግዶች ይዟል። እዚህ የአሜሪካ ድምፅ ስቱዲዮ አቶ ሐሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የስራ አስፈጻሚ ኮሚቴ አባል እና የኮሚኒኬሽን ኃላፊ አብረውን ይገኛሉ። እንኳን ደህና መጡ ወደ ዋሽንግተን። እንኳን ደህና ቆያችሁ። በጣም ነው የማመሰግነው። በጣም ጥሩ። እንግዲህ እዚህ ዋሽንግተን ዲሲ የመጣችሁበት ምክንያት አላችሁ። በርካታ የፖለቲካ እንደዚሁም የሲቪክ ማህበራት መሪዎችን እያነጋገራችሁ እንደሆነ ተረድተናል። እርስዎ የሚኖሩት ዴንማርክ ኮፐንሃገን ነው። የስራ አስፈጻሚ አባላቶችም እዚህ ይገኛሉ። እንደ ምን ያህል ሆናችሁ ነው የመጣችሁት? ለምን ወደ ዩናይትድ ስቴትስ መጣችሁ? አዎ ጥሩ ጥያቄ ነው። እዚህ እኛ ቡድናችን መሪ አቶ አብዱራህማን ማህዲ፣ የውጭ ጉዳይ ኃላፊ እና እኔ ሀሰን አብዱላሂ፣ የኮሚኒኬሽን ዋና ኃላፊ እዚህ የመጣ ነው። የመጣንበት ምክንያት ስታንፎርድ ዩኒቨርሲቲ ጋብዞን፣ ኢትዮጵያን አሜሪካን ካውንስል ስብሰባ ነበረ ኮንፈረንስ ስለ ለኢትዮጵያ ጉዳይ ኢትዮጵያ በአሁኑ ሰዓት በመስቀለኛ መንገድ ላይ ነው የምትገኘው እና ይህንን ለመሳተፍ ነው የመጣ ነው። አንደኛ ደረጃ ይህንን ስብሰባ ለመሳተፍ ነው የመጣ ነው። ሁለተኛው ደግሞ እዚህ በአሜሪካ ወይም ኖርዝ አሜሪካ ብዙ ከውጋድ የመጡ ኮሚኒቲዎች አሉን ከስምንት በላይ ከተሞች ኮሚኒቲዎች አሉን። እነሱንም ለማነጋገር ነው የመጣ ነው። ሌላው ደግሞ የአሜሪካንን መንግስት ለመገናኘት እና ከተለያዩ ኮሚቴዎች ጋር ኢንፎርሜሽን ለመስጠት እና አስተያየታቸውን ለማየት እንዴት እንደሆነ የኦጋዴን ጉዳይ የኢትዮጵያ ጉዳይ፣ ይህ ሁሉ ለመነጋገር ነበረ እና ከብዙ የተለያዩ ባለስልጣናቶች ጋር ተገናኝተናል። ብዙ ነገሮችም ተነጋግረንበታል እና ይህን ነበረ የመጣንበት ጉዳይ። በጣም ጥሩ በዝርዝር ወደዛ እናልፋለን። በቅድሚያ ግን የኦጋዴን ብሔራዊ ነጻ አውጪ ግንባር አላማ ምንድን ነው? ዋና አላማዎቹ፣ ፖለቲካ ግቦቹ? ኦኬ በደንብ ነው የሚታወቀው የኦጋዴን ነጻነት ግንባር ዋና አላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው። እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል። ኦጋዴኖች አገሪቷን ለማበታተን ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋዴን ህዝብ የራሳቸውን እኩልነት ነጻነት፣ ዲሞክራሲ የሰፈነበት ሀገርን እንዲያገኙ ነው። ዋናው ሀገር እንዲያገኙ ያ ማለት የመንግስት መመስረት ነው ወይስ ጠቅላላ ኢትዮጵያን ያካተተ መንግስት መመስረት? ሳይሆን መንግስት መመስረት የሚችለው ህዝቡ ነው፣ እኛ አይደለም። እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፍያ እንዳይካሄድ፣ ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ። ስለዚህ ህዝቡ የራሱን እድል ጣፋንታ እንዲወስን እንታገላል እንታገላለን ሲሉ ደግሞ የትጥቅ ትግል ነው የምታካሄዱት። ለምን ይህን ስልት መረጣቸው? ኦኬ እንደሚታወቀው በአፍሪካ ትጥቅ ትግል የሚያወጣው እኛ ከመጀመሪያ ጀምረን ኦቢናግ የተመሰረተው እንደ አውሮፓ ቆጣጠር አጎስት 15 1984 ዓ ም ነበር እንደ አውሮፓ ቆጣጠር። ይህ ሁለቱ ክፍሎች ከመጀመሪያ ጀምሮ ነበርን የትጥቅ ትግል እና በሰላማዊ መንገድ በሁለቱንም እየመኮርን ነው ያለን። የሚያወጣው መንገድ ደግሞ በትጥቅ ብቻ ሳይሆን በሰላማዊ መንገድ ነጻነታችንና ፍትህ እኩልነት ማግኘት ይቻላል። ግን በሁለቱም መስኮች በመስራት ላይ ነው በአሁኑ ጊዜ ያለ ነው እንጂ በትግል ብቻ አይደለም። የፖለቲካ የዲፕሎማሲ ህዝባችንን ሞቢላይዝ ለማድረግ ይሄ ሁሉ አለን። ግን ያው ባለፈው ጊዜ እንደሚታወቀው ሁሉ ደግሞ ከኢትዮጵያ መንግስት ጋር የሰላም ድርድር ጀምረን ነበረ እና በአርማችን ላይ እንደሚያስታውቀው ጠመንጃ አለ እስክሪብቶና ደፍተርም አለ። ያ ማለት የጓደን ችግር የሚፈታው በሁለቱም በኩል ሁለቱም አማራጮች አሉ። በጠረጴዛ ዙሪያ በድርድር የሚፈታል እናምናለን። ያ ካልተፈታ ደግሞ ያው በጠመንጃ ይመጣል ማለት ነው እና በአሁኑ ጊዜ በኢትዮጵያ ያለው የዲሞክራሲ ሁሉ በርት ስለተዘጋ አንደኛ አማራጭ፣ ሌሎችም ተቃዋሚ ድርጅቶች ከአሁን በፊት በዲሞክራሲ ይፈታል ብለው ነበረ የሚያምኑት። ግን አሁን እንደሚታወቀው ሁሉ በርት ተዘግቷል። ኢህአዴግ ነው የመጨረሻውን ምርጫ መቶ ፐርሰንት መቶ በመቶ ያሸነፈው ያ ሁሉ ደግሞ የኢትዮጵያን የነበራቸውን ተስፋ የኢትዮጵያ ተቃዋሚ ቡድኖችን የነበራቸውን ተስፋ ጭላንጭል ዘግቶታል። ማለት ነው። የኦብነጉን አቶ ሀሰን አብዱላሂ በነገው ዝግጅት ተጨማሪ ውይይት የምናደርግበት ይሆናል። በዚህና በዛሬ ዕለት ባስደመጥናቸው ዜናዎች ዙሪያ አስተያየቶቻችሁን ላኩልን። ስናስተናግዳቸው ያመሸነው ሄኖክ ሰማ ግዜርና ጽዮን ግርማንን፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። መልካም ምሽት። ነገ እንገናኝ።